ሰለሞን፣ አመሰግናለሁ የአየር መስመሩን ስለለቀክልኝ። ሰላም ሰላም፣ ሰላም፣ ጤና ይስጥልኝ የተከበራቸው የሙዚቃ ቃና አድማጮች እንደምሰነበታችሁ። ለሳምንታዊ የክብር ሰላምታ ከስቱዲዮ አስራ አራት ከአንገቴ ጎንበስ ብያለሁ። ዛሬ በአድናቂዎቿ የፖፕ ንግስት እየተባለች የምትጠራው ማዶና የተወለደችባት ቀነች። አምሳ አምስት አመቷ ማዶና ዛሬም በዛሬው ፕሮግራም ስለዚቹ ታዋቂ የሙዚቃ ሰው የህይወት ታሪክ አዘጋጅቼ እና ከዚህ በፊት አስተላልፌው ወደ ነበረ ፕሮግራም ነው የምወስዳችሁ። መልካም ቆይታ። खमोजी कहा का नागर जा የሮማው ጳጳስ የነበሩትን ጃን ፖል ሁለተኛ ነፍሲ ማርና እሷ ባዘጋጀችው የሙዚቃ ድግስ ላይ እንዳትገኙ ብለው ምዕመናኖችን ገዝተው ነበር። በወቅቱ በመድረክ ላይ ስትጫወት ያዩዋት አንዳንድ እናቶች ፈጣሪያቸው ሴት ልጅ እንዳይሰጣቸው ጸለየውም ነበር። በወቅቱ ሁኔታዋን እየተከታተሉ ይዘግቡ ከነበሩ ጋዜጠኞች መካከልም ይቺ ወጣት በእንደዚህ አይነት ቅብጠት ከቀጠለች ሕይወቷ ባጭሩ መቀጠፉ አይቀርምና ብለው የህይወት ታሪኳን የሚዘክር መጽሐፍ ለመጻፍ የተዘጋጁ ጥቂት ጋዜጠኞች ነበሩ። ብቻ ምን አለፋችሁ ብዙዎቹ ጠልተዋታል፣ ብዙዎቹ አውግዘዋታል። በሌላ በኩል ደግሞ እንደሷ ለመሆን፣ እንደሷ ለመልበስ፣ እንደሷ ጸጉር ለመቆረጥ፣ እንደሷ ለመደነስ፣ እንደሷ ለመዝፈን፣ እንደሷ ለመቅበጥበጥ፣ ብቻ ባጭሩ እሷን ለመሆን ብዙዎች የተቻላቸውን አድርገዋል። ብዙዎች ወደዋታል፣ ብዙዎች አድንቀዋታል። ዛሬም የሚጠሏትና የሚያወግዟት ባይጠፉም በብዙዎች ግን ተወዳና ተደንቃ እንደውም ዘ ኩን ኦፍ ፓፕ የፓፕ ንግሥት፣ ተብላ ለዛሬዋ ቀን ደርሳለች። የተከበራችሁ የዕለተ ቅዳሜ የሙዚቃ ቀን አድማጮች፣ በዛሬው ፕሮግራም ከዚቹ የክፍለ ዘመናችን ዕውቅ አርቲስት ጋር ቆያችኋለሁና መልካም ቆይታ። ማዶና እንደ ኤውሮፓያን አቆጣጠር በ1958 ምችጋን ግዛት ቤዬ በሚባል ከተማ በዛሬዋ ቀን የተወለደችው ወላጅናቷ ማዶና ሉዊዝ ትውልዳቸው ፈረንሳይና ካናዳዊ ቅልቅል ሲሆን አባቷ ሲልቪዮ ቺኮኔ ደግሞ ትውልዳቸው ከጣሊያን ቤተሰብ ነው። እናትና አባቷ ስድስት ልጆች የወለዱ ሲሆን ማዶና ሶስተኛዋ ነች። ገና የአምስት ዓመት ወጣት ሕፃን እያለች ወላጅናቷ ባደረባት የጡት ላይ ካንሰር ሕመም ከዚች ዓለም በረፍት ተለየቻት። የማዶና እናት ከዚች ዓለም በረፍት ስትለይ ገና የሰላሳ ዓመት ወጣት ነበረች። የማዶና አባት በወቅቱ እቤታቸው በሰራተኝነት ታገለግላቸው ከነበረችው ሴት ጋር ወዲያውኑ ትዳር መሰረቱ። ከሰራተኛቸውም ሁለት ልጆችን በመውለድ የስምንት ልጆች አባት ሆኑም። ማዶናም የልጅነት ዕድሜዋን ከእህትና ከወንድሞቿ ጋር በመሆን ከእንጀራ እናት ጋር ተጋፈጠች። በቅርቡ ናይት ላይን ከተባለ የቴሌቪዥን ፕሮግራም ጋር ባደረገችው ቃለ ምልልስ በሕይወትሽ ዞር ብለሽ ለማስታወስ የማትፈልጊው አንድ ነገር ቢኖር ምንድን ነው ተብላ ተጠይቃ ስትመልስ፣ እንጀራ እናቴን አልወዳትም ነበር፣ ስለዚህ በዚያን ሰዓት በዚያን ጊዜ ያሳለፍኩትን የልጅነት ዕድሜን ማስታወስ አልፈልግም ብላ መልሳለች። ማዶና በሕፃንነቷ የመደነስ ፍላጎት ስለነበራት አባቷ ዳንስ ትምህርት ቤት እንዲያስገቧት ጨቀጨቀች። ሆሊ ፋሚሊ በተሰኘው ትምህርት ቤት የአንደኛ ደረጃ ትምህርቷን ተማረች። ሮቸስተር አዳምስ ትምህርት ቤት ደግሞ የሁለተኛ ደረጃ ትምህርቷን አገባደደች። ማዶና በትምህርቷ እጅግ በጣም ጎበዝ ተማሪ ስለነበረች ከሁለተኛ ደረጃ ትምህርት ቤት የምታገኛቸው ውጤቶች በሙሉ ኤዎች ነበሩም። ይህም ውጤቷ በሚችጋን ዩኒቨርስቲ ሙሉ የዳንስ ስኮላርሽፕ እንድታገኝ አድርጓታል። በወቅቱ የማዶናን አደናነስ የተመለከ ስትመለከቱ የዳንስ አስተማሪዋ በዳንሷ ጠንክራ እንድትገፋበትና እንደውም በክለቦች የዳንስ ስራ ፈልጋ እንድትጀምር ይመክሯታል። በመድረክ ላይ ሕዝብ በተሰበሰበበት ፊት ለመደነስ ከፍተኛ ጉጉት የነበራት ወጣት ማዶና በ977 ከምችጋን ዩኒቨርሲቲ ትምህርቷን አቋርጣ የተወለደችባትን እርጋታ የሰፈነባትን የምችጋንን ግዛት ተሰናብታ ለብዙ ጊዜ ያጠራቀመቻትን 35 ዶላር ወደ ኪሷ በመክተት ወደ ቀውጤዋ ብዙ የምሽት ክለቦች ወደሚበዙባት የኒውዮርክ ከተማ ገባች። ኒውዮርክ ከተማ ማዶና የምትፈልጋት ዐይነት ከተማ፣ ግርግር የበዛባት ከተማ፣ የዓለም የሰው ዘር የሚኖርባት ከተማ፣ ሁሉም በየፊናው የሚሮጥባት የሩጫ ከተማም ማዶና ከሀገሯ ስትመጣ የያዘቻት 35 ዶላር ወዲያው በማለቋ ችግር ላይ ወደቀች። ለጊዜው ሻይ ቡናና ጣፋጭ ነገር የሚሸጥበት አንድ ካፍቴሪያ ስራ ጊታ ብትቀጠርም ከካፍቴሪያው የምታገኘው ገንዘብ ምግቧንና ማደሪያዋን ጨምሮ የሚበቃ ስላልነበረ እጅጉን ተቸገረች። በምሽት ክለቦች እየዞረች የዳንስ ስራ በማጣየቅ ላይ እያለች ዳን ጊሎሬዮ ከተባለ ሙዚቀኛ ጋር ትተዋወቅና ወዲያው ይዋደዳሉም። ከዳን ጋር በመሆን ዘ ብሬክፋስት ክለብ የተሰኘ የራክ ባንድ ታቋቁማለች። ከዳን ጋር በመሆን በተለያዩ ክለቦች ትንሽ ከሰራች በኋላ ከእሱ ጋር ትለያይና በ1980 ኤሚ የተባለ ባንድ ስቲቨን ብሬ ከተባለ ፍቅረኛ ጋር ትመሰርታለች። እሷና ብሬ በጋራ በመሆን የመጀመሪያ የዳንስ ዘፈን በምሽት ክለብ አሳዩ። ክለቡ ቀስ በቀስ በሰው ብዛት እየተጨናነቀ መጣ። ማዶናም በአካባቢው ዕውቅናን አገኘች። አንድ ቀን ምሽት ማዶና ስትጫወት የተመለከተ በዲስኮ የሙዚቃ ጨዋታና በአልበም ቅንብር ተደናቂ የሆነው ማርክ ኬምስ በማዶና ዳንስና ያዘፋፈን ስልት በመደነቁ ሳይር ለተባለ የቅጅ ካምፓኒ ባለቤት ከሆነው ከሲሞር እስታይን ጋር ያስተዋውቃታል። በ1983 በሳይር የቅጅ ካምፓኒ አማካኝነት በረጂ ሉከስ አቀነባባሪነት በራሷ ስም ማዶና ብላ በመሰየም የመጀመሪያ አልበሟን አወጣች። አልበሙ አስር የሚሆኑ ዜማዎችን የያዘ ሲሆን ኤቭሪባዲ፣ ላኪ ስታር Burning Up. <音楽> Holiday. እነዚህ ሁሉ ዜማዎቿ በአድማጭ ዘንድ ተወደዱላት። ቨርጅን የተሰኘው ሁለተኛ አልበሟን አሁንም ከሳይሬ ቅጅ ካምፓኒ ጋር በመተባበር አወጣች። አልበሙ አሁንም አስር የሚሆኑ ዜማዎችን የያዘ ሲሆን ይህም በጣም ተወደደላት። አልበሟ በቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ የያዘላት፣ በዩናይትድ ስቴትስ 10 ሚሊዮን ግልባይ ሲሸጥ፣ በዓለም ዙሪያ 21 ሚሊዮን ግልባይ ተሽጧል። ላይክ ቨርጅን የተሰኘው ዜማዋ ከአየር ሞገድ ከየሬዲዮ ጣቢያው አልጠፋለ። ወጣት ሴቶች ይህንን ሆነ በየቦታው የሚዘፍኑት የሚያዜሙት ወላጆች በጣም ተጨነቁ። ሁሉም ማዶና ማዶና ይል ጀመር ማዶና ማን ነች? ማዶና ምን ትመስላለች የሚለው የሁሉም ጥያቄ ሆነም። ጸጉሯን ያንጨበረረች፣ በአንገቷ ላይ መስቀል ያጠለቀች፣ የተለያዩ ጌጦችን ያንጠለጠለች፣ ከታች ጠባብ ሰውነቷን ውጥርጥር አድርጎ የሚያሳይ ሱሪ የለበሰች፣ ከላይ ግማሹን የደረቷን ክፍል የሚያሳይ ካኒተራ ጣል ያደረገች፣ በመሬት ላይ እየተንከባለለች የምትዘፍን ቅብጥብጥ የምትልጅ በቴሌቪዥን ብቅ አለች። አንተ ስትወደኝ፣ አንተ ስታቅፈኝ፣ ያንተ ልብ ትር ትር ሲል የእኔ ልብ ደስታ ይሰማታል። ለመጀመሪያ ጊዜ እንደ ተነካች ልክ እንደ ልጃገረድ ልቤ ትር ትር ሲል ተሰማህ። አንተ ልጅ ረጋ በል፣ ሁሉን ነገር ላንተ ነው የቆጠብኩት። በሙሉ ልቤ እወድሃለሁ። ላይክ ቨርጅን አልበም ላይ ሌላም የሙዚቃ ቪዲዮ በቴሌቪዥን ይዛ ብቃለች። ማቴሪያል ገርል የተሰኘው ዜማ እንደውም መጠሪያዋ ሆነ። የመገናኛ ብዙሃን ስለ እሷ ሲዘግቡ ማዶና ከማለት ይልቅ ማቴሪያል ገርል ማለት ይቀናቸው ነበር። ያም ሆነ ይህ ግን በአደናነሷና ባዘፋፈኗ ዓለምን ጉድ አሰኘች። ወላጆች ተጨነቁ። ሴት ልጆቻቸው እንደ እሷ እንደዚሁ መላቅጡ የጠፉ አለባበስ ሊለብሱብን ነው፣ ሊበላሹብን ነው በማለት አጉረመረሙ። የፈሩት አልቀርም። ብዙም ሳይቆይ በትንሽ ቀናት የማዶና ያለባበስ ፋሽን ኒውዮርክ ከተማን አጥለቀለቀ። ከዚያም በመላ ዩናይትድ ስቴትስ፣ ከዚያም አልፎ በዓለም ዙሪያ ተሰራጨም። ማዶና የተባለ ስም በመላው ዓለም መነጋገርያ ሆነ። ያወጣቻቸው ዜማዎች ተደምጠው ሳይሰለችው በ1986 ትሩ ብሉ የተሰኘውን ሶስተኛ አልበማን ይዛ ብቅ አለች። በዚሁ አልበም ላይ አንደኛውን ዜማ ለሮማው ጳጳስ ለነበሩት ለጃን ፖል ሁለተኛ ነው ያዜመችው። ጳጳሱ ወጣቶች የእሷን ዜማ እንዳያደምጡ ይመክሩ ስለነበር ፓፓ ዶምፕሪች በተሰኘው ዜማ ፓፓ ማለት በጣሊያነኛ ጳጳስ ማለት ሲሆን፣ ጳጳሱ እባክዎ አይስበኩ፣ በእኔ በልጅዎ እንደተናደዱ ይገባኛል። የቱ ትክክል የቱ ስህተት እንደሆነ አስተምረውኛል። አሁን ግን እንዲረዱልኝ የምፈልገው ትንሽ ልጅ አይደለሁም፣ አድጌያለሁ የማደርገውን አውቃለሁ እና የእኔ አባት እርዳታውን እፈልጋለሁ። አይበሳጩብኝ፣ ፓፓ ዶምፕሪች Siamu apa itu ኦፕን ዩር ሀርት፣ ጂሚ ጂሚ እና ሌሎች ዜማዎቿን ያዘው አልበሟ አሁንም አድናቆትን አተረፈ። በ21 አገሮች የሙዚቃ ሰንጠረዥ ላይ የአንደኝነትን ደረጃ ያዘላት። በተለይ ያልበሟ መጠሪያ ትሩ ብሉ የተሰኘው ዜማዋ የብዙዎችን ልብ ነካ። የብዙ ወንዶችን አይን አይቻለሁ፣ ከብዙ ወንዶች ጋር ተፋቅሬያለሁ፣ የብዙዎችን ከንፈር ስሜያለሁ። ያንን ሁሉ አድርጌ ግን አንተ በሬን ከፍተህ እስከገባህባት ቀን ድረስ እውነተኛ ፍቅር ምን እንደሆነ አላውቅም ነበር it's 189 አድማጮች፣ ዓመተ ምሕረቶቹን የምናገረው እንደ ኢሮፕያን አቆጣጠር መሆኑን ተገንዘቡልኝ። በ1989 ላይክ ፕሬየር የተሰኘው አራተኛ አልበሟን አወጣች። በአልበሟ ላይ ያሉ ዜማዎች ሁሉም ማለት ይቻላል ተደነቁ። ላይክ ፕሬየር፣ ኤክስፕረስ ዩርሴልፍ Cherish. Oh, the Jesse, dear Jesse, hear the laughter running through the love parade, candy kisses at the sunny day. Dear Jesse, see the roses raining on the love parade with the land. Keep it together. ቦርድ ሰንጠረዥ ላይ ደረጃ ያዙላት። አልበሟ በዓለም ዙሪያ 11 ሚሊዮን ግልባጭ ተሸጠ። የታይም መጽሔት ላይክ ኤ ፕሬየር የተሰኘውን ይህንን አልበሟን እስካሁን ድረስ በዓለማችን ከወጡት 100 ምርጥ አልበሞች መካከል አንዱ ነው በማለት መዝግቦ ይዞታል። ከዚያ ማዶና የነካችው ነገር በሙሉ በገበያ ላይ መቆየት አልቻለም፣ ወዲያው ተሽጦ ያልቃል። ይህንን የተገነዘቡ የንግድ ካምፓኒዎች ማዶና የንግድ ማስታወቂያ እንድትሰራላቸው በሚሊዮን የሚቆጠር ዶላር በመክፈል ይለምኗት ጀመር በ1989 የፔፕሲ የለስላሳ መጠጥ ፋብሪካ ላይክ አ ፕሬየር በተሰኘው ዜማ የንግድ ማስታወቂያ እንድትሰራለት አምስት ሚሊዮን ዶላር ሊከፍላት ውል ተፈራረመች ወዲያው የፔፕሲን ማስታወቂያ ሰራች ማስታወቂያው በቴሌቪዥን መታየት እንደተጀመረ ከካቶሊክ እምነት አማኞች የፔፕሲ ካምፓኒ ብዙ ቅሬታዎች ስለደረሱት የንግድ ማስታወቂያውን በቴሌቪዥን ማስተላለ ማሳለፉን አቆመ። ከሚቺጋን ተነስታ ኒውዮርክ የገባቸው አርቲስት አሁን ደግሞ በዓለም እየዞረች የሙዚቃ ኮንሰርት ማሳየት ጀመረች። በአንዳንድ ሀገሮች አድናቆትን ስታተርፍ፣ የተቃወሟትም አገሮች ነበሩ። በተለይ የሮማው ጳጳስ የነበሩ ጃን ፖል ሁለተኛ የካቶሊክ አማኞች በእሷ ኮንሰርት ላይ እንዳይገኙ ገዘቱ። ሆኖም አልተሳካም። ማዶና የጣሊያንን ከተማ ሮምን አስጨፈረች። Hey, people, we're just getting this party started. ሙዚቃ ቀን አድማጮች፣ ማዶና ታሪኳ ሰፊ፣ ዜማዎቿ ተወዳጅ ናቸው። የዚችን የዘመናችንን ብርቅዬ አርቲስት የሕይወት ታሪክና ዜማዎች በ30 ደቂቃ አጠናቆ ማቅረብ የማይገመት የማይታሰብ ነው። ስለዚህ ቀሪው ታሪኳን ሳምንት መለስበታለሁ። ማቲው ውላዋ ፕሮግራሙን ስለመራልኝ አመሰግናለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው።